ታላቁ የኢትዮጵያ ሕዳሴ ግድብ ውሃ መያዝ መጀመሩን የሚያሳዩ የሳተላይት ምስሎች ወጥተዋል። በሁለት ሳምንታት ጊዜ ውስጥ ይጠናቀቃል የተባለው የኢትዮጵያ የግብጽና የሱዳን የቀሪ ጉዳዮች ውይይት በአፍሪካ ሕብረት አስተባባሪነትና ታዛቢነት እንደቀጠለ ነው። አሁን ስላለው ሁኔታ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ደውዬ አነጋግሬያቸዋለሁ። ጤና ይስጥልኝ። አምባሳደር ሰላም ናችሁ ወይ? ቪኦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። አምባሳደር ዛሬ የደወልኩበት ዋናው ምክንያት ከህዳሴ ግድብ እና ከአባይ ንግግሮች ጋር የተያያዘ ነው እና ምን ይመስላል በአሁኑ ጊዜ ያለው ሁኔታ? ላለፉት በርካታ አመታት የሚያካሄደው የነበረው ሶስትዮሽ ድርድር አንዳንዴ እየተቋረጠ፣ አንዳንዴ እየተጀመረ፣ ሰሞኑን ቴክኒክ ውይይቱ ቀጥሏል በሶስቱ ሀገሮች መካከል እስካሁንም ውይይቱ እየተካሄደ ነው ያለው በሶስቱም ሀገሮች ዴሌጌሽን የደረሱበትን መቋጫ እስካሁን አላወቅንም። በእኛ በኩል ያለን አቋምና ተስፋ ሁልጊዜም ይህ ድርድር እየተሳካ ይሆናል የሚል ነው። ድርድሩ ሁልጊዜም ጉዳዩ የሶስቱ ሀገሮች ስለሆነ ወንዙም አፍሪካዊ ወንዝ በመሆኑ በአፍሪካ ደረጃ እንዲያልቅ ነው እኛ ፍላጎት። በዚህ መሰረት እንግዲህ የአፍሪካ ህብረትን ባደረገው ጥረት ተደራዳሪዎቹ ሀገሮች ተስማምተው አሁን ድርድሩን ቀጥለዋል። እንግዲህ በሁለት ሳምንት ውስጥ ነው ድርድሩ ይጠናቀቃል የተባለው። ከዚህ ቀደም በተለያየ ጊዜ በተደረጉ ድርድሮች በበርካታ የቴክኒክ ጉዳዮች ላይ መቀራረቦች ታይተዋል። ነገር ግን በእኛ ምክንያት ሳይሆን በሌላው ምክንያት ነው ነገሩ ተቋርጦ ሌላ ጋር የተወሰደው። እኛ ነገሩ ተመልሶ ወደ እኛ ወደ ሶስታችን ወደ ባለጉዳዮቹ መምጣቱ በተለይ በአፍሪካ ማዕቀፍ መሆኑ በጣም ያስደስተናል። የምንደግፈው አቋም ነው የያዝነውም አቋም ነው። በዚህ ውጤታማ እንደሆንም ፍላጎታችን ነው። ይሄው ነው አምባሳደር ለመሆኑ ግድቡ ውሃ መሙላት ጀምሯል እንዴ? በሁለት ሳምንት ውስጥ ይጀመራል ከተባለ ሳምንት አልፎታል። ዴፍኒትሊ ያው ግድቡ ሲገነባ የነበረው ውሃ ለመሙላት ነው። ውሃ የመሙላቱ ነገር ቀደም ሲል በተያዘለት እቅድ መሰረት መሙላት የሚጀምር መሆኑን የመንግስት ጠንኳራ አቋም ነው። ይሄ አቋም ነው አሁን እየተገፋበት ያለው። ቴክኒካሊ የቴክኒክ ሰዎች ናቸው ሊነግሩ የሚችሉት በምን ደረጃ ይሞላል እንዴት ይሞላል የሚለው። ነገር ግን በመሬት ደረጃ በአቋም ደረጃ የተያዘው መንግስት አቋም ጽኑ ነው አሁንም ለማለት ነው። አንዳንድ የሳተላይት ፎቶዎች ወጥተው በተለያዩ ቦታዎች ላይ ሲንሸራሸሩ አይቻለሁኝ ግድቡ ውሃ መሙላት መጀመሩን እና ግድቡ ውሃ አቁሮ ያሳያሉ፣ እነዛ ስዕሎች። ይሄ ማለት ጀምሯል ማለት ነው ውሃ የመሙላት ስራውን የኢትዮጵያ መንግስት። በዚያ ላይ ቅርበት ካላቸው ምንጮች ለግድቡ አንድ የሰማሁት በዚህ ባለፉት ቀናት ውስጥ ይሄ ከታወጀ ወዲህ እንኳን ባለው ጊዜ ውስጥ የሰላሳ ሜትር ከፍታ ተጨማሪ ግንባታ ተጠናቋል፣ ግድቡ ላይ የሚል መረጃ ነበረኝ። ትክክል ነው። ይህንኑ በሚመለከት ለተወካዮች ምክር ቤት ሰሞኑን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ሰፊ መግለጫ ሰጥተው ነበር። አንተ ባነሳቸው መልክ ነው ግንባታው በተሳካ ሁኔታ፣ በጣም በተፈለገ ሁኔታ መጠናቀቁን ነበረ አሹር ያደረጉት ለህዝባችንም የመሙላቱንም ነገር በዛው ደረጃ ያው መንግስት ቀደም ሲል የነበረ ነው አቋም አጥብቆ እንደሚገፋበትና እንደሚተገብር ነው አሁን እንዳልከው እንግዲህ የሳተላይቶቹ የሚያሳያቸው ነገሮች ትክክለኛ ናቸው ብሎ መውሰድ የሚቻልበትም ሁኔታ አለ። ነገር ግን እኔ ሰርጎም ላይ ሙያውም ስለሌለኝና ሳተላይቱንም ስላላየሁ እንዲህ ነው ለማለት ሊያስቸግረኝ ይችላል። ነገር ግን ደፍኔትሊ የመሙላቱ ነገር የማይቀርለት እና የሚኬድበት ነው ለማለት ነው። ስለዚህ የሳተላይት ምስሎቹ ግልጽ የሆኑ ስዕሎች ናቸው እና ያሉት በምንም መጠን በምንም ደረጃ ይሁን ውሃ መያዝ ጀምሯል ግድቡ ማለት ነው። ይህንን ነው እርስዎ የሚሉኝ? እንደዛ ብለህ መውሰድ ትችላለህ። ሳተላይቱን እንግዲህ አንተ ኢሜጁን ወስዳ ሳተላይቱን መነሻ አድርገህ አንተ ነው ያቀረብከው እና በዛ ደረጃ መውሰድ ይቻላል። እሺ፣ አምባሳደር ውሃ መያዝ ከጀመረ ህዳሴ ግድብ እና ይህንን ካላስተባበሉልኝ የሳተላይት ምስሎቹ የሚያሳዩትን ለምንድን ነው የኢትዮጵያ መንግስት በይፋ ይህንን የማያሳውቀው? ለምንድን ነው የማያረጋግጠው? በዚ ከሊ እንግዲህ ይሄ ነገር እኮ በአቋም ደረጃ ተገልጿል እኮ ምናልባት ሰዓቱን፣ ቀኑን እና እንደዚህ አይነት ነገር ውስጥ ዝርዝር ቴክኒካል ነገሮች ካልሆኑ በስተቀረ ግድቡ ግንባታ እንደተጠናቀቀ የሙሊቱ ሰዓት ሲደርስ ያለምንም ኮንዲሽን ያለምንም ሁኔታ ሙሊቱ ይጀምራል የሚለው አቋም በቀደምም ክቡር ጠቅላይ ሚኒስትሩ ፓርላማ ላይ እንደ ህዝባቸው በፓርላማ አማካኝነት እንደገና ያረጋገጡበት ነው። ስለዚህ ይህንንም እኔም በጥቅሉ ከማረጋገጥ ውጪ የሳተላይቱ ምስል ላይ ተንከርሼ ሳተላይቱ ትክክል ነው ትክክል አይደለም የሚለው ውስጥ መግባት አልፈለግኩም። አስፈላጊም አልመሰለኝም። የአፍሪካ ህብረት አደራዳሪ ነው ወይስ ከዚህ ቀደም ዋሽንግተን ላይ ታይቶ እንደነበረው በዓለም ባንክ እና በዩናይትድ ስቴትስ መንግስት ተወስዶ እንደነበረው ታዛቢ ነው በአሁኑ ጊዜ? የለም፣ አሁንም ታዛቢ ነው። ከዚህ ቀደምም ቅድም እንዳልከው የዓለም ባንክም ሆነ የአሜሪካን መንግስት እኛ በታዛብነት ነው ሁኔታውን እንዲከታተሉ እሺ ብለን የገባንበት፣ ነገር ግን በኋላ ሁኔታው መልኩን የቀየረበት ሁኔታ ነው ያለው። አሁንም የአፍሪካ ህብረት እንዲሆን በታዛብነት ነው በታዛብነት ነው እንግዲህ። የታዛቢ ሆን አንዳንዴ ይለጠጥ እና የማስተባበር የማገናኘት፣ ሌሎች ሌሎች ስራዎችን የመስራቱ ነገር ይኖራል። ይሄ እንግዲህ ምናልባት በተዳዳሪዎቹ ፍላጎት እስከሆነ ድረስ ችግር የለም። ነገር ግን ሮላቸው የታዛቢነት ሚና ነው ያላቸው። ስለዚህ የካርቱሙ የመርሆች ስምምነት ገና እሱን ወደ ማንቀሳቀስ አልተገባም ማለት ነው። ወል የካርቱሙ የመርሆች የመሪዎች ስምምነት ዴክላሬሽን ኦፍ ፕሪንሲፕልስ የሚባለው እኮ ግድቡ እንደሚገነባ በግድቡ ዙሪያ ያሉት ልዩነቶች ሦስቱ ሀገሮች በሶስትዮሽ መድረኮች እንዲፈቱ በሶስትዮሽ መድረክ መፍታት ያልቻሉትን ነገር ለመሪዎች እንዲያቀርቡ በጣም ከዛ ካለፈ በጣም ከዛ ካለፈ እና ካስቸገረ ሶስቱ ሀገሮች በሚስማሙባቸው አደራዳሪዎች አማካኝነት ድርድር ውስጥ ከፈለጉ እንዲገቡ የሚል ነው። ባለው ሁኔታ ባለው ሁኔታ በሶስትዮሽ ደረጃ ድርድሩ ወደ ሶስትዮሽ ስለተመለሰ እና በሶስትዮሽ ደረጃ ድርድር እየተካሄደ ያለበት ሁኔታ ነው ያለው። ያው በዛ በካርቱሙ ዲክላሬሽን ኦፍ ፕሪንስፕልስ ሁለት ሺህ አስራ አምስት ሶስቱ ሀገሮች መሪዎች በተፈራረሙት ስምምነት ፍሬምወርክ ነው። አሁንም እየተሰራ ያለው ለነስ የጸጥታ ጥበቃ ምክር ቤት ውስጥ አቋም ምን ይመስላል? ግብጽ ወደዛ ሄዳ ስለነበረና ማንሳቷንም ጥያቄዋን የሰማነው ነው ነገር ስለሌለ የጸጥታ ጥበቃ ምክር ቤት ያለፈው ሰኞ ሳምንት ጉዳዩን አንስቶ ተነጋግረው ነበር። ያው በርካታ ሀገሮች ናቸው ወደ አስራ አምስት የሚሆኑት የብዙዎቹ ተወካዮች ስቴትመንት ነበር ሲሰጡ የነበረው ጉዳዩ ላይ ግብጾች ጉዳዩን ያቀረቡት የህዳሴ ግድብ የዓለም የሰላም ስጋት ነው ስለሆነም አጀንዳ ተይዘው በጸጥታ ጥበቃ ምክር ቤት ውይይት ይደረግበት የሚል ነው። በዚህ ደረጃ ግን የጸጥታ ጥበቃ ምክር ቤቱ የተለያዩ አባላት ተወካዮች ያደረጓቸው ንግግሮች በደንብ እንዳስቀመጡት የግድቡ ጉዳይ ያንን ሜሪት እንደማያደርግ ያለን የጸጥታ ስጋት መሆን የማይችልና በዚያ ደረጃ በአጀንዳ መያዝ እንደሌለበት፣ በተቻለ መጠን ይሄ ጉዳይ በነበረው መድረክ በሶስትዮሽ መድረክ እንዲያልቅ የሚል ነው የብዙዎቹ ሀገሮች ስቴትመንት። የብዙዎቹ ከዚህ ትንሽ ፈንገጥ ብለው ሌላ ሌላ ወጣ ያሉ ሀሳቦችንም ያቀርቡ የሉም ማለት አይደለም። አንዳንድ አባል ሀገሮች ምክንያቱም አስራ አምስት ናቸው ጸጥታ ጥበቃ ምክር ቤት አባላት፣ ከዋና ዋናዎቹ ድምጽ ቬቶ ፓወር ካላቸው እና ከሌላቸው ጋር ማለት ነው። በአጠቃላይ ይሄ ጉዳይ በሶስትዮሽ ደረጃ እንዲያልቅ የሚለውን ፍላጎት ነው ሪዛውንድ ግንሊ አባላቱ ያቀረቡት እና ስለዚህ ያንን በዛ ደረጃ ማየቱ ነው የሚቻለው። አሁን ጉዳዩ ሂደቱ ያለው ከዛ ሄደ ወጥቷል። ይህም ደግሞ በኢትዮጵያ በኩል በግልጽ ተገልጿል፣ በጽሁፍም በውጭ ጉዳይ ሚኒስትራችን የግድቡ ጉዳይ ልማት ጉዳይ እንደሆነ ይሄ ካለን ጸጥታ ስጋት ጋር ምንም ተያያዥነት እንደሌለው በምንም ሁኔታ በዛ ደረጃ በጸጥታ ጥበቃ ምክር ቤት ያለን የጸጥታ ስጋት ሆኖ እንደ አጀንዳ መያዝ እንደሌለበት በስፋት በኢትዮጵያ በኩልም ቀርቧል። በእኛ አሴስመንት የብዙ አይገሮች ስሜት ከምናራምደው አቋም ጋር የተያያዘ ነው። እኛ ጉዳዩ ወደ አፍሪካ መመለሱና በአፍሪካ ማዕቀፍ በእኛ ደረጃ ማለቁን የምናራም ስናራምደው የነበረው ፕሪንሲፕል አቋማችን ነው። አሁንም ይሄ አቋም ተግባራዊ ይሆናል ብለን ነው ተስፋ የምናደርገው። ለመሆኑ አሁን ድርድሮቹ እየተካሄዱ ከሆነ የግብፅም ይሁን የሱዳን ጠባያቸው እንዴት ነው? ከዚህ በፊት ብዙ ጊዜ ድርድሮች ይነሳሉ፣ ይፈርሳሉ፣ ስምምነት ላይ ይደረሳል፣ ተደረሰ ተባለ፣ ወደኋላ ይመለሳል። እንዴት ነው አሁን የሁለቱ ሀገሮች ደግሞ በተለይ የግብፅ ጠባይ ሀሳብ ወል ወደ መጨረሻ የጠቀስኩ ሀገር ያው ባህሪው የታወቀ ነው። ከዚህ በፊት ክሮኒክ የሆነ ተከታታይ የሆነ ባህሪ አለ፣ የሚታይ ባህሪ በአንድ በኩል መደራደር ድርድሩ ሳይጀመር ወይም ሳይቋጭ ወጥቶ ሌላ ጋር ደግሞ አቤቱታ ሌላ አካል ጋር ማቅረብ በተለያየ ሜዳ የተለያየ ኳስ የመጫወት ዝንባሌ እና ባህሪ የነበራቸው ነው። አሁንም ይሄ አለ። በሚዲያም፣ ኤሊቱም አካባቢ፣ መንግስትም አካባቢ እንዲህ አይነት ነገሮች ይታያሉ። እኛ ይህንን ችለን ነው። የለም ይሄ ጉዳይ እንደዚህ መሆን የለበትም። በእኛ ደረጃ ቢያልቅ ነው የሚሻለው ይሄ ውሃ የኛ ንብረት ነው የኛ ሀብት ነው ጋራ ሀብት በጋራ የምንጠቀምበትን ፍትሃዊ አጠቃቀም ስልት ሊኖረን ይገባል እንዲህ አይነት ተሞክሮ አለን እዚህ በአፍሪካ ደረጃ እንጨርሰው የሚል ነው እናንተና ምንጎዳ አንፈልግም እያልን ለታችኞቱ ተፋሰሱ ሀገሮች ለበርካታ አመታት እንግዲህ በግድብ ከተጀመረበት ጊዜ ጀምሮ እነሱ ጋር ኮንፊደንስ እንዲጨምር የማድረግ ስራ በተከታታይ እየሰራ ነው ይህ እንግዲህ ኢትዮጵያ ካላት መተማመን መተማመን እንዲኖር እምነት እንዲኖራቸው ይሄ ግድብ ለጋራ ጠቀሜታ ነው ለትብብር ነው እንጂ በፍጹም እናንተን የሚጎዳበት ምንም አይነት ነገር የለም። እንዲህ አይነት ፍላጎት ኢትዮጵያ የላትም የሚለውን ነገር በተደጋጋሚ ለነሱም፣ በእነሱ የተዛቡ መረጃዎች የተለየ ስሜት ላለውም ለአለም አቀፍ ህብረተሰብ የማስረዳቱን ስራ ቀጥለናል። ይህንን አጠንክረን አሁንም እንሄድበታለን። እውነታው ፕሪቬል ያደርጋል ብለን ተስፋ እናደርጋለን። እና እንዴት ነው አሁን ያለው ሁኔታቸው አሁን ያለው አያያዛቸው? እርስዎ በቅርበት እንደ ሲገል ወለ እንግዲህ አሁን ድርድር ላይ ስለሆነ ያለው ድርድሩን ውጤት ከማወቅ በፊት መገምገም ፌር ስለማይሆን ሆፕ ውይይት ላይ ነው ያሉት። ውይይቱን ቀጥለዋል። ሰሞኑን ቴክኒክ ኮሚቴ በቴክኒክ ጉዳዮች ላይ ሲወያይ ቆይቷል። ቴክኒኩ ጉዳይ ካበቃለት በኋላ ደግሞ ወደ ህጋዊ ጉዳዮች ሊገል ጉዳዮች ይገባሉ። አንድ ተስፋችን በስምምነት ይቋጫል የሚል ነው። ይሄ ደግሞ ለሁሉም የጋራ ጥቅም ጥሩ ነው የሚል አቋም ነው ያለን። እሺ፣ አምባሳደር ዲና ሙፍቲ በጣም አድርጌ አመሰግናለሁኝ ለጊዜው ለማብራሪያው። ሰለሞን፣ እኔም በጣም አመሰግናለሁ። በርቱ፣ በርታ።